በስራ ማቆም አድማ ላይ የነበሩትና በኋላም ለእስር የተዳረጉት የኢትዮጵያ አየር ትራፊክ ተቆጣጣሪዎች ጥያቄ የደሞዝ ጭማሪና የሙያ ማረጋገጫ እውቅናን የሚጠይቁ የመብት ጥያቄዎች ናቸው ሲሉ በውጭ ሀገር የሚገኙ የቀድሞ ሰራተኞች ለአሜሪካ ድምፅ ገልጸዋል። ሰራተኞቹ አስተዳደራዊ በደል እንዲስተካከልላቸው በመጠየቅ ከአስር ዓመታት በላይ ማሳለፋቸውን የተናገሩት እነዚህ የቀድሞ ባልደረቦች አሁን ቢያንስ መሰማት እንችላለን በሚል ነበር ጥያቄያቸውን ያቀረቡት ለእስር ተዳረጉ እንጂ ብለዋል። ከታሰሩት ጋር በጋራ አድማ ላይ የነበሩት ሌሎች ሠራተኞች የይቅርታ ደብዳቤ ፈርመው ሥራ መጀመራቸው ታውቋል። የፌዴራል ፖሊስ ኮሚሽንና ሲቪል አቪዬሽን ባለሥልጣን የሠራተኞቹ ጥያቄ አቀራረብ ሕግን የተከተለ አይደለም ማለታቸው ይታወሳል። ጽዮን ግርማ ዝርዝር ዘገባውን እንደሚከተለው አሰናድታለች። ለረጅም ጊዜ ሲያነሱት የነበረው የደሞዝ ጭማሪ ጥያቄ በአንድ ወር ውስጥ ካልተመለሰ ስራቸውን በፈቃዳቸው ለመልቀቅ እንደሚገደዱ በደብዳቤ ገልጸው ባሉበት ቀን ስራቸውን አቋርጠው ከነበሩት ሰባ አራት የኢትዮጵያ አየር ትራፊክ ተቆጣጣሪ ባለሙያዎች መካከል ዘጠኙ ከትላንት በስቲያ ጀምሮ በእስር ላይ ሲሆኑ አስር ቀደም ብለው ሀምሳ አምስቱ ደግሞ ትላንት ከምሳ ሰዓት በፊት የይቅርታ ፊርማቸውን አኑረው ዛሬ ወደ ስራ መመለሳቸው ታውቋል። ለደህንነታቸው ስለሚሰጉ ስማቸውን መግለጽ ያልፈለጉ ወደ ስራ የተመለሱ የአየር ትራፊክ ተቆጣጣሪ ባለሙያዎች የይቅርታ ደብዳቤውን የፈረሙት ለታሰሩ ባልደረቦቻቸው ጥሩ ይሆናል፣ ጉዳያቸውም ያልቅላቸዋል ከሚል ሀሳብ በመነጨ እንደሆነ ለአሜሪካ ድምጽ ተናግረዋል። የኢትዮጵያ የፌዴራል ፖሊስ አድማውን አስተባብረዋል፣ በኢኮኖሚና በሀገሪቱ ገጽታ ላይ ጉዳት አድርሰዋል በሚል የጊዜ ቀጠሮ መዝገብ ክስ በቁጥጥር ስር የዋላቸውን ዘጠኝ የአየር ትራፊክ ተቆጣጣሪ ሰራተኞች በእስር ላይ ያሉ የሰባት ቀናት የምርመራ ጊዜ ቀጠሮ ትላንት ከፌዴራል የመጀመሪያ ደረጃ ፍርድ ቤት ተጠይቆባቸው በእስር ላይም ይገኛሉ። የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል እነዚህ ተጠርጣሪዎች አጠፉ ያሉት ጥፋት በእስር ሊያስቀጣ እንደሚችል ለአሜሪካ ድምጽ ገልጸዋል። በሕጉ እንደ ስደትና ጥመቱ ከስድስት ወር እስከ ሶስት አመት የሚያሳስር ወንጀል እንደሆነ ከመጀመሪያው ጀምሮ እናውቀዋለን። የኢትዮጵያ ሲቪል አቪየሽን በኢትዮጵያ በአጠቃላይ አንድ መቶ ሀምሳ የሚሆኑ የአየር ትራፊክ ተቆጣጣሪ ባለሙያዎች እንደሚኖሩ ከዚህ ቀደም ለአሜሪካ ድምጽ ገልጸው የነበረ ሲሆን በዛ ያለውን ቁጥር የሚይዙት በአዲስ አበባ፣ ሌሎቹ ደግሞ የአየር ማረፊያ ባላቸው ከተሞች ተበታት ነው ይሰሩ እንደነበር ጠቁመዋል። አቶ ዳዊት ወርቁ በኢትዮጵያ ሲቪል አቪሽን ባለስልጣን መስሪያ ቤት ውስጥ የኤሮድሮም ረዳት ተቆጣጣሪ ሆኖ ለአራት አመታት መስራቱን ይናገራል። ካናዳ ይገኛል። መስሪያ ቤቱን ከለቀቀ አስር አመት እንደሆነው ገልጾ አሁን የተነሱት ጥያቄዎች ያኔም ነበሩ ይላል። አሁን ከያዟቸው ልጆች መካከል አብረን ያቸው የነበርናቸው ልጆች ችግሩ የሁሉም የአየር ትራፊክ ተቆጣጣሪዎች ነው በግድ ተነስተን የሆነ ነገር ካላደረግን በስተቀር መፍትሄ አይመጣም ብለን በተደጋጋሚ እያነሳን መገናኛና ትራንስፖርት ሚኒስትር ከነበሩት ጁነዲን ሳዶ ጋር በተደጋጋሚ ቢሮቸው ድረስ እየሄደ እንነጋገር ነበር። ሚኒስትር ዴኤታው መስሪያ ቤቱ ድረስም መጥተው አነጋግረውን፣ የዛን ጊዜ በቃ ችግር የለም መፍትሄ እንፈልጋለን የውሸት ነበረ ቃል የተገባልን ያ ነገር ቀርቶ ከዛ በኋላ የባለስልጣኑ መስሪያ ቤት በወታደር እንዲመራ ተደረገ። ኮሎኔሉ የዛን ጊዜ ነው ወደ ስልጣን የመጡት። ከዛ በኋላ በወቅቱ ጉዳዩን ያውቁ የነበሩት ሚኒስትር አቶ ጁነዲን ሳዶ ከስልጣን ተነሱ። ያነሳናቸው ጥያቄዎችና የተገባልን ቃል በንጥልጥል ቀረ። ምንም አይነት መፍትሄ ስላልነበረ የተሰደደው ተሰደደ፣ የቀረውም ቀርቶ ጥያቄዎቻቸውን እያጠናከሩ ስራቸውን እስካሁን ቀጠሉ ይላል ዳዊት። ቀደም ሲል በዚሁ መስሪያ ቤት የኤሮዞን የአየር ተቆጣጣሪ ሆነው ስምንት ዓመት አካባቢ መስራታቸውን የገለጹት ስማቸው እንዳይጠቀ ቀስ የጠየቁ ባለሙያ ስራውን ለቅቄ እዚህ ዩናይትድ ስቴትስ ከገባው አስር ወር ይሆነኛል ብለዋል። የካናዳው አቶ ዳዊት ከአስር ዓመት በፊት የተነሱ ጥያቄዎች ናቸው ያሏቸው በኔም ዘመን ነበሩ ይላሉ። በጣም ብዙ ጥያቄዎች ናቸው የተነሱት። ግን በዋናነት ለመከፋፈል ያህል የደሞዝ ጥያቄ አለ፣ የጥቅማ ጥቅም አለ፣ ሬቲንግና ላይሰንስ ጥያቄ አለ፣ ከእውቅና ጋር የተያዘ ማለት ነው። መልካም አስተዳደር ጥያቄዎች ነበሩ የተነሱት። ደሞዝን በተመለከተ አሁን ያለው ክፍያ ዝቅተኛው አራት ሺ አምስት መቶ ከፍተኛው ደግሞ ሰላሳ አመት አገልግሎት ላለው ሰው ማለት ነው እስከ አስራ አምስት ሺ ብር ሊደርስ እንደሚችል የጠቆመው የቀድሞ ሰራተኛ አኤሎ አንድ የአየር ተቆጣጣሪ ከመርከብ ካፒቴን እና ከአውሮፕላን አብራሪ ሁል ይከፈለው ይገባል ቢልም ቢያንስ ከሌሎች አፍሪካ ሀገራት ጋር የተቀራረበ ክፍያ ይፈጸምልን የሚል ጥያቄ ሲነሳ እንደነበሩ ያስረዳል። ሌሎቹን ጥያቄዎች በተመለከተ ደግሞ ሌላኛው የላይሰንስ ጥያቄ ይነሳል። በሁለተኛነት ላይሰንስ ወይም የሙያ ፈቃድ የሚባለው ምንድ ነው? አንድ ሰራተኛ ብቁ ሲሆን የበረራ ደህንነቱ የበለጠ ይረጋገጣል። ስለዚህ እያንዳንዱ ሰራተኛ ብቁ ብቃቴ ይረጋገጥ ልመዘንና ተፈትኚ ላይሰንስ ይሰጠኝ፣ የሙያ ፍቃድ ይሰጠኝ ብሎ ይጠይቃል። የሙያ ፍቃድ ሲሰጠው ይህ ሰራተኛ የስራ እድሉም የጨመረ ሆኖ ይገኛል። ነገር ግን አሁን ኢትዮጵያ ውስጥ የነበር ነው አሁንም ያሉት የአየር ትራፊክ ተቆጣጣሪዎች የሙያ ምዘና አይሰጣቸውም። መልካም አስተዳደሩ አሁን በአየር ትራፊኮች ላይ እንዴት ነው የሚለውን ነገር ለመጥቀስ በተለያየ መንገድ የማይፈለግ ሰው፣ ጥያቄ የሚጠይቅ ሰው፣ የሚቃወም የሚጋፋ ሰው ሲሆን በተለያየ መንገድ እንትን ይደረግ። ይኸው ስሙን መግለጽ ያልፈለገው ባለሙያ ጥያቄዎቹ መፍትያተው ከአመት አመት ሲንከባለሉ የቆዩ ናቸው ይላል። እኛም እዛ በነበርንበት ሰዓት ተስፋ እያደረግን ነው። ከዛሬ ነገ ከሚኒስትር ሚኒስትር ሲቀየር ጥያቄዎቹ እየተንከባለሉ ይሄኛው ሚኒስትር ያልመለሰውን ያኛው ደግሞ ሲመጣ እንደ አዲስ ጀምሩ የአዲሱ ሚኒስትር አያውቁትም እየተባለ ትራንስፖርት ሚኒስትሮች በተቀየሩ ቁጥር እንደ አዲስ ጉዳዮች ሲጀመር ነበረ። ከዚህ ቀደም አቪዬሽን ውስጥ በደህንነት ሰራተኞች ጭምር ይደረግ የነበረው ቁጥጥር አሁን ጠቅላይ ሚኒስትር አብይ ከመጡ በኋላ ትንሽ በመተንፈሱ ምክንያት ባለሙያዎቹ ችግራችን ይሰማልናል በሚል አደባባይ መውጣታቸውን የካናዳው ዳዊት ይናገራል። የተነሳበት ዋናው አላማ ምንድን ነው? አሁን ቢያንስ መሰማት እንችላለን ነው የፖለቲካ ጥያቄ እንዳልሆነ የሚገባኝ ሌላውም ሰው እንዲገባው የምፈልገው ያ መሰማት እንችላለን፣ አሁን ብርሃን መውጣት ጀምሯል ሀገሩ ላይ መብታችንን ብንጠይቅ የሚያዳምጠን አካል ይኖራል የሚል ነገር ነው እንጂ ሌላ ምንም አይነት ትኩረትና እውቅና አልተሰጠውም። ጉዳያችንን ጉዳያችሁ አድጋችሁ ይሁልን ያለን ልጆቹ እየቆሰሉ ያነሱ ክፍለ ሀገር ወረውሯቸዋል። ጥያቄ ሊያነሱ ይችላሉ። የሚታሰቡትን ልጆች ፕሮሞሽን ጉዳይ ልጆቹ አያገኙም። ፕሮሞሽን ተጠንቅቀው ከታሰሩት ልጆች ውስጥ መጥቀስ ይችላል። በጣም ተጠንቅቀው ነው የሚሰሩት ስራውን፣ ምንም አይነት ስህተት ላለመስራት። ስህተት ከሰሩ ችግር ውስጥ እንደሚያስገቧቸው ያውቃሉ። ሌሎች ሰዎች ችግር እየሰሩም ስህተት እየሰሩም ስለተጠጋጉ ብቻ ፕሮሞሽን እያገኙ ይጠመጣሉ። ነው ለሰራተኛ መብት የሚጠይቁት ለአየር ትራፊክ ተቆጣጣሪዎች መብት ይሰጣቸው ብለው የሚጠይቁት ክፍለ ሀገር ይባረራል፣ ክፍለ ሀገር ይረሳሉ ጊዜውን ያልጠበቀ ነው ለሚሉት ሰዎች ረጅም ጊዜ ሆኖታል። አየር ትራፊክ ተቆጣጣሪ ሆነው የቆሰሉ በጣም ብዙ አሉ። ውስጥ የተበደሉ እና ያንን ያንንም ሊያዩት ይገባል። ባ የኢትዮጵያ ሲቪል አቪዬሽን ባለስልጣን ዳይሬክተር ኮሎኔል ወሰንየለህ በዚህ ጉዳይ ላይ በተደጋጋሚ መግለጫ ሰጥተዋል። ዘጠኙ ባለሙያዎች ከታሰሩ በኋላ ተጠይቀው የታሰሩት አድማ በማድረጋቸው ምክንያት አይደለም ብለው ነበር። የሁሉም ጥያቄ ደሞዝ መጨመሪያ ነው። ነገር ግን ጥቂቶቹ ከሚገባው በላይ ነገሮችን በማካረር ከደሞዝ ጥያቄ ያለፈ አይነት የሀገሪቷን የአየር ክልል አደጋ ላይ ነው የሚያሰኝ ዓለም እንደዛ እንዲል፣ ተሳፋሪው እንደዛ እንዲል ጥረት ስላደረጉ ነው እኛ ትክክል አይደለውም የምንለው። የቀድሞ ባለሙያዎች በዚህ ሀሳብ አይስማሙም። ከአስር እና ከዛ በላይ በተደጋጋሚ ጥያቄ የሚያነሱ ባለሙያዎችን ጥያቄ ሳይመልሱ ቀርተው ጥያቄው ገፍቶ ሲመጣ እንደዚህ አይነት እርምጃና ውሳኔ መስጠት ነው ሀገር የሚያጠፋ ይላሉ። ዳዊት የሚለው አለው ከሀገር ግንባታ ጋር ከቢዝነስ ጋር ምንም ያገናኘው ነገር የለም። ልጆቹ ጥቅማችንን ጠብቆልን ለሊት ሰርተን አድረን ቀን ከሰራው ሰው ጋር እኩል ደሞዝ አት በዓል ገብተን እየሰራን ሰው ሌላው ሰው በዓል የቤቱ ቁጭ ብሎ ከልጆቹ ጋር እያሳለፈ በኩል ትሪት አታድርጉ ነው ያሉት ልጆቹ። ምኑ ነው አሁን ይሄ ከሀገር ግንባታ ጋር የሚገናኘው? ከሀገር ግንባታ ጋር ከሀገር ጋር ምንም አይ ይህን ገንባ ውስጥ ያገሩ ያሉንን ሰዎች እየጣልን የጠፋ ነው ጠፋል እስካሁን ድረስ ልጆች ይወጣሉ። ከዛ ሀገር ላይ አየር ትራፊክ ተቆጣጣሪ ላይ የነበሩ ልጆች አመት አልሞላቸውም ወጥተው የቀሩ ልጆች ይሄ አያሳዝንም? አገ- የሀገርን ኢሜጅ የሚያጠፋው ይሄ ነው፣ እየጣሉ የሚጠፉት ልጆች እየተበደሉ። የትኛው ነው የሀገር ኢሜጅ የሚያበላሸው? ባለሙያዎቹ የኢትዮጵያ የአየር ትራፊክ ተቆጣጣሪ ባለሙያዎች ብቃት ከሁሉም ሀገር የተመሰከረለት ነው። ክፍያው ደግሞ ከጎረቤት ሀገር ኬንያ እንኳን በአምስት እጥፍ ያነሰ ነው ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።